በኦሮሚያ እና በአማራ ክልል ተፈጽመዋል የተባሉ የሰብአዊ መብት ጥሰቶችን የተመለከተ ጥናት ከሁለት ሳምንታት በኋላ ለሕዝብ ተወካዮች ምክር ቤት እንደሚያቀርብ የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ። ኮሚሽነሩ ዶክተር አዲሱ ገብረ እግዚአብሔር ድርጅታቸው ያጣራው በሁለቱ ክልሎች ውስጥ ከተከሰቱ ግጭቶች ጋር የተያያዙ ጉዳዮች መሆኑን ተናግረዋል። በመንግስት የተቋቋመ ኮሚሽን መሆኑን የሚያስታውሱት ተቃዋሚዎች የሚያንጸባርቀውም የገዢውን ፓርቲ አቋም ነው ሲሉ ገለልተኛ ወገን ያለ መሆኑን በመጠየቅ ተቻሉ። እስክንድር ፍሬው ተከታዩን ከአዲስ አበባ አድርሶናል። በኦሮሚያ ክልል የተካሄደውን የተቃውሞ እንቅስቃሴና በአማራ ክልል የቅማንት ሕዝብ ያነሳውን የማንነት ጥያቄ ተከትሎ የሞቱ የቆሰሉ፣ የታሰሩትን ሰዎች ጉዳይ ማነጋገሩን ቀጥሏል። መንግስትና ተቃዋሚ ፓርቲዎችም በደረሰው ጉዳት መጠን፣ በተጠያቂነቱም ደረጃ የተራራቅ አቋም ይዘዋል። በጉዳዩ ላይ መግለጫ ያወጡ ሪፖርቶችን ያጠናቀሩ ተቃዋሚዎችና የሰብአዊ መብት ድርጅቶች መንግስት ያልተመጣጠነ ኃይል መጠቀሙንና ተጠያቂም መሆኑን አመልክተዋል። እነዚህ መግለጫዎችና ሪፖርቶች በመንግስት በኩል ያላቸውን ተቀባይነት ያላገኙና የተሟላ ምላሽም ያልተሰጠባቸው ናቸው። መንግስት ከዚህ አንጻር ሲጠብቅ የቆየውም የኢትዮጵያ ሰብአዊ መብት ኮሚሽን የሚያወጣውን ሪፖርት ነው። እነሆ ይህ ሪፖርት መገባደዱንና ከሁለት ሳምንታት በኋላም ለፓርላማ እንደሚቀርብ ኮሚሽነሩ ዶክተር አዲሱ ገብረ እግዚአብሔር ለሀገር ውስጥ የመገናኛ ብዙሀን ገልጸዋል። ይህንን በኦሮሚያ ላይ ለምሳሌ በአማራ ክልልም ከቅማንት ህዝብ ህብረተሰብ ጋር ተያይዞ የተነሳውን ጥያቄ መሰረት ያደረጉ ማን ምን አጠፋ፣ በምን ያህል ደረጃ ነው የሚገመተው ይህን ጥፋት የሚለውን በሚገባ ሚዛናዊ ሆነ ማየት ይጠይቃል። ሚዛናዊ ማለት የምን ማለት ነው? ህዝቡን የጠየቀውን በአንድ በኩል፣ በሌላ በኩል ደግሞ ማን ነው ተጠያቂው? ምክንያቱም ጥሰትን ብቻ ስናወራ፣ ጥሰት ያጠፋው ጥሰት ያመጣው ማን ነው የሚለውን ነገር በሚገባ መመርመር ያስፈልጋል። በስሜት ተገፋፍተን የምንመልሰው ጥያቄ አይደለም። መሬት ላይ ወርደን ይህንኑ ጥሰት የመመርመር ጥያቄ ጊዜ የሚወስድ ነገር ነው፣ ግን እኛ ኦልሞስት አገባደን ወደሚመለከተው አካል ሪፖርት ለማድረግ ተዘጋጅተን ያለ ነው። የኢትዮጵያ ሰብአዊ መብት ኮሚሽን በመንግስት የተቋቋመ መሆኑን የሚገልጹት ተቃዋሚዎች ጉዳዩ እንዲጣራ የሚፈልጉትም ለዚሁ ወቅታዊ ሁኔታ ተብሎ በሚቋቋም ገለልተኛ አጣሪ ቡድን ነው። መንግስትና ኮሚሽኑ ግን ይህንን አስተያየት አይቀበሉም። ዶክተር አዲሱ አብራሩትም ኮሚሽኑ በሕገ መንግስቱ የተሰጠውን ገለልተኛነት በመጠቀም ሲንቀሳቀስ መቆየቱን ነው። በኦሮሚያና በአማራ ክልል ስለተፈጠረው ሁኔታ በእውነታውን ሊያንጸባርቅ የሚችለውም በዚህ ኮሚሽን የሚወጣው ሪፖርት መሆኑን ነው የሚያምኑት። የምናቀርበው ሪፖርት ግን እውነታ ላይ የተመሰረተ መሆን አለበት ነው። ሁሉም አይነት ሪፖርት አይቀርብም። ወይ ደግሞ የሰብአዊ መብት ጥሰት አለ ብሎ አንዱ ድርጅት ስለተናገረ ስላወጃ አይሆን። ያ ጥሰት መኖሩንና ለመኖሩን በትክክል እታች ወርዶ የማጣራት ስራ ይጠይቃል። አንዳንድ ዓለም አቀፍ ሰብአዊ መብት ተከራካሪ ነን የሚሉ ቡድኖች የሚያወጡት ሪፖርት የት ሆነው እንደሚያወጡት ሪፖርቱ ባናቅም፣ የምርመራ ሪፖርት በተፈጥሮው እውነታን ይፈልጋል። የኢትዮጵያ መንግስት እንደ ትክክለኛ የማጣራት ስራ የሚያየው እውቅና የሚሰጠው ለዚህ ሪፖርት እንደሆነ ጠቁሟል። እናም ለፓርላማው ሲቀርብ የሞቱትንና የቆሰሉትን ሰዎች በተመለከተ በመንግስት በኩል የሚታመነው ቁጥር ስንት እንደሆነ ለማወቅ ያስችላል፣ የሚወስደው ኃላፊነት እስከምን እንደሆነ የሚያስረዳ ይሆናል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ እስካሁን በጉዳዩ ላይ ለሰጧቸው ማብራሪያዎችም የበለጠ ፍች እንደሚሰጥ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ